የወጣቶች ዓለም ጤና ይስጥልኝ። ውድ የወጣቶች ዓለም ዝግጅት ተከታታዮች፣ በርካታ የአፍሪቃ ዋና ከተሞች ዘመናዊ የሚባለው የምዕራባውያን አኗኗር ዘቤ ይስተዋልባቸዋል። ታዲያ አጥናፋዊ ትስስሩ ለአፍሪቃ ሀገራት ባህሎች አደጋ ይደቅን ይሆን? በዕለት ተዕለት ህይወታችን ውስጥስ ባህል ምን አይነት ሚና አለው? ለእነዚህ ጥያቄዎች ምላሽ ልታፈላልግ የዶቼቨልዋ ጋዜጠኛ ኤዲት ኪማኒ ወደ ዩጋንዳ ዋና ከተማ ካምፓላ ተጉዛ የጎዳና ላይ ውይይት አካሂዳ ነበር። የህግ ተማሪ የሆነችው ዩጋንዳዊት ኪያ ሲመለከቷት አለባበሷ ዘመናዊና የምዕራባውያን የሚባል ነው። በአንቺ ቤተሰብ ውስጥ ባህል ምን አይነት ሚና አለው? ስትል ኤዲት ጥያቄዋን ጀመረች። በእኔ ቤተሰብ ሚናው ስነስርዓትን፣ ሞራልን፣ ባህሪን ይመለከታል። ለምሳሌ ላንጊ እንናገራለው ወደ ሰሜን ዩጋንዳ ሲሄድ አቀላጥፌ ነው ላንጊ የምናገረው። ይህም አባቴ ከመጀመሪያው ቀን አንስቶ ቋንቋችንን ስላስተማራኝ ነው። እሱ በላንጊ እንዴት ነች ብሎኝ እኔ በእንግሊዘኛ ደህና ነኝ ብለው በኩርኩም ነው የሚለኝ። ስለዚህ ለሁሉም ነገር ማህበረሰቡ ወይም የባህል አባቶች ወጣቶችን ተጠያቂ ማድረግ የለባቸውም። ኪያ ከአለባበስ ጋር በተያያዘ ያላት አመለካከት ትንሽ ለየት ይላል። ባህላዊ የሰርግ ስነስርዓት ላይ ብቻ ነው የዩጋንዳ ባህላዊ ልብስ የሆነው ጎሜሲ ተለብሶ ሲኬድ የማውቀው እንጂ ሌላ ዝግጅት ላይ ሰው ጎሜሲ ለብሶ ቢገኝ ምነካቸው ሁሉ ብዬ ግር ሊለኝ ይችላል በማለት ለዘመናዊ አለባበሷ የማህበረሰቡ ተጽዕኖ እንደሆነ ትገልጻለች። ሌላኛዋ የውይይት ተካፋይ ፌዝ ትባላለች። ፌዝ ባህላዊ አስተሳሰቡን ከሚጠብቅ ቤተሰብ ነው የተወለደችው። በጣም ባህላዊ አስተሳሰብ ያለበት ቤት ውስጥ ነው ያደግኩት። ሰላምታ ስሰጥ በጉልበቴ በርከክ ማለት ይጠበቅበኛል። ሳስተናግድም እንደዚሁ። የአካባቢውን ቋንቋ መናገር ግዴታ ነው። በባህላችን የወንድና የሴት ሚና በራሱ የተከፈለ ነው። ወንድ እንደ ፈጣሪ ነው የሚፈራው። ከወንድ ጋር ለማውራት በጉልበትሽ በርከክ ማለት ይጠበቅበሻል። ምን እሱ ብቻ፣ ከዶሮ ብልት እንኳ ወንድ ብቻ የሚበላው ትላለች። በዩጋንዳ ክርስቲያን ዩኒቨርሲቲ ተማሪ የሆነችው ፌዝ። ወጣት ዱግላስ ባህላዊ ተጽዕኖ ስለሚያስጨንቀው ወደ ገጠር ባሂድ ይመርጣል። ዘመናዊና ምቹ ነገሮች ባህሉ ላይ ተጽዕኖ ፈጥረውበታል። ካምፓላ መቆየት ደስ ይለኛል። እዚህ ሁሉም ነገር አለኝ። ስፈልግ ሲኒማ ገባለሁ። የፈለግኩትን ማድረግ እችላለሁ። ገጠር ሂድና ሴት አያትን ጎብኝ ብትሉኝ ግን ሴት አያቴ በቀጥታ ወደ ጓሮ ነው የምትልከኝ። የስነ ስዕል አፍቃሪ የሆነው ኤንድሩ ደግሞ አፍሪቃ ውስጥ ስለ ባህል ስናወራ ሁል ጊዜ ስለ አለባበስ እናነሳለን። ባህል ግን ከምን ለብሰውና ከአነጋገራችን በላይ ነው ይላል። ወጣቱ የተለያዩ ባህሎችን መቀላቀል ባህልን ለማቆየት አዳጋጅ ያደርገዋል የሚል እምነትም አለው። አፍሪቃ ባህሏን ለመርሳት ተዘጋጅታለች። የአፍሪቃ ሀገራት ከሌሎች የራሳቸው ከተሞች ጋር ሲነጻጸር ቢያንስ አንድ ዘመናዊ የሚባል ከተማ አላቸው። ወደዚህ ከተማ ሌሎች ሰዎች ይመጡና አብረው መስራት ይጀምራሉ። በዚህ ጊዜ ባህል ይቀየጣል። ባህሎችን መቀየጥ ደግሞ ባህሉን ለማቆየት አዳጋች ያደርገዋል። ስለዚህ ባህልን ለማቆየት ሚናው በእያንዳንዱ ቤት ነው እንጂ በማኅበረሰቡ እጅ ላይ አይደለም። ከሌሎች ወጣት ተወያዮች ጋር ሲነጻጸሩ ሄነሪ በእድሜ ከፍ ያሉ ናቸው። በልጅነታቸው ትምህርት ቤት ውስጥ የአካባቢያቸውን ቋንቋ በመናገራቸው ተቀርተው ያውቃሉ። ለዚህ ተጠያቂ የሚያደርጉት አንድ መንደር ሊያደርገን የሚፈልገው የሚሉትን ዓለም አቀፍ ማህበረሰብ ይወቅሳሉ። ታዲያ አፍሪካውያን ማቆየት የሚፈልጉትን ባህላቸውን በምዕራባውያን ወይም አጥናፋዊ ትስስር ምክንያት እንዳያጡ ምን መደረግ ይገባል? ኤዲት ኪማኒ ለባህል አጥባቂው ሄነሪ ያቀረበችው ጥያቄ ነበር በጣም ነው የሚያሳዝነው የትኞቹ የአሜሪካ ህንድ ወይም የአውሮጳ ሀገሮች ናቸው የአፍሪካን ባህል የራሳቸው ለማድረግ የሞከሩ አንድም አላውቅም የምርጫ ህጎቻችን ሳይቀር የምዕራባውያን እየሆኑ ነው የሰብአዊ መብትን እንደ ምሳሌ እንውሰድ የአውሮጳውያን ጥሩ ናቸው ለምን የእኛ ባህልን ያገናዘቡ አይደለም የእኔ ስጋት ሁሉንም ነገር እንደ ምዕራባውያኑ ዓለም ለማድረግ ብለን ራሳችንን እስከ መፈጠራችን እንዳንረሳ ነው። ኪያ ግን የምዕራባውያን አሉታዊ ተጽዕኖ አለብን የሚለውን ወቀሳ ማቆም አለብን ከሚሉት አንዷ ናት። ብዙ ለውጦች እንዳሉ እኛ አፍሪካውያን መቀበል ይኖርብናል። ነገር ግን እኛን ይገልጹናል ብለን የምንላቸውን አመጋገባችንን፣ አለባበሳችንን ማስቀጠል እንችላለን። ለዚህ መሰረቱ ወላጆቻችን፣ ቤታችን ነው። የምዕራባውያን ባህልን መውቀሳችንን እናቁም። ጥሩ ባህል ነው ያላቸው። አስቡት እስኪ ባህላችሁ ጥሩ አይደለም ብትባሉ እያንዳንዱ ባህል ቆንጆ ነው። ይህንን ተቀብለን የራሳችንንም ቆንጆ አድርገን ማስቀጠል እንችላለን። እንድሩም የሚያክለው አለ፣ የአፍሪቃ ባህል ተጽዕኖ አለበት ስንል የአፍሪቃ ባህል ሌላ ቦታ ተጽዕኖ እያሳረፈ መሆኑን መርሳት የለብንም። ዛሬ ለምሳሌ ሰዎች ሌላ ቦታም አፍሮቢት ያጫውታሉ። የክሪስ ብራውንን የአፍሮቢት ሙዚቃ ይሰማሉ። ስለዚህ አፍሪቃ የምሰማውን ይሰማሉ፣ የምታደርገውን ያደርጋሉ። ስለዚህ እኛ የሌሎች ተጽዕኖ እንደሚያርፍብን ሁሉ እኛም የእኛን ተጽዕኖ እያሳረፍን ነው። ባህልን በሚመለከት የዩጋንዳ ወጣቶች መልከታ ነበር። አሁን ደግሞ ጥቂት ኢትዮጵያውያን ያሉንን እናስደመጣችሁ። የኢትዮጵያዊ ዳኝ ምዕራባውያን በባህላችን ላይ ተጽዕኖ እያሳረፉ ነው የሚለውን የአንዳንድ ዩጋንዳውያን አስተያየት ማስረጃ የለኝም በሚል አይጋራም። ፌዝ የሰጠችው አስተያየት ግን ያደገበትን አካባቢ አስታውሰው ዶሮ ጋር ብቻ ሳይሆን ሌላ ማንኛውም ወጥ አሁን ሲሰራ ቤት ውስጥ በመጀመሪያ አባወራው ወይም ወንዶቹ ካልበሉ ወይ ካልቀመሱ፣ ከዛ ወጥ ሌላዎቹ ከዛ በታች ያለ ቤተሰብ አባላት የማያገኙበት ሁኔታ አለ። መጀመሪያ የወንዶች ወይም የአባወራዎች ክብር ተብሎ ይታሰራል። አስታውሳለሁ፣ እኛ ቤትም ነበረ። በጊዜ ሆና ልክ ነው አስታወሁን ዶሮማ፣ ዶሮማ ከሆነ እንዲያውም ትልቅ እንትን ነው ያች አባወራው የምትሆን ምድባል አለ ይችላል፣ እራሷ እና ያቺ ሌላ ሰው አይነካ ምን ፈረሰኛ ምትባለ ታርሳለች። እሺ፣ አንድን ባህል ከትውልድ ወደ ትውልድ ለማሸጋገር የማን ሚና ነው? የቤተሰብ ነው? የማህበረሰቡ ነው? የማን ሚና ነው ትላለ? የማህበረሰብ ነው። ማለት ከቤተሰብ መጀመሪያ ነው የምንይዘው። ከዛ በኋላ ግን ወደ ማህበረሰቡ ስንቀላቀል የቤተሰባችን ይዘነው የነበረውን ባህል ጠብቀን ልንቆይ እንችላለን። ስለዚህ ከማህበረሰቡ ጋር ያለው ነገር ይበልጣል ብዬ ነው የማስበው። ምክንያቱም አሁን እንደ ገጠር ላይ የተወለድኩት ከቤተሰቦቼ ያዝኩት ባህል ነበረ። በኋላ ግን በትምህርት ዩኒቨርሲቲም፣ ከዛ በስራ ላይ ወደ ከተማ ስገባ ከነሱ ወጥቼ ከሰፊ ማህበረሰብ ጋር ነው የተቀላቀልኩት። እና ማህበረሰቡ የበለጠ ተጽዕኖ ያሳድራል ያርማለሆነ ሌላው ኢትዮጵያዊ እሱ ባለው ይባላል ያደገበትን ባህል እንዲህ ሲል ይገልጸዋል። ሁሉም ነገራችን እኮ ነው ባህል። ያው የሚገለጸው በየቀኑ ያው እንግዲህ ከአመጋገባችን ጨምሮ ሰዎችን እናገኛለን፣ በስራ ቦታችን፣ በአኗኗራችን እንግዲህ ሰው ማክበር ለምሳሌ ሊሆን ይችላል በአመጋገብ ስርዓት ያለው አመጋገብ ሊሆን ይችላል። እኔ ወላጆቼ በጣም ብዙ ነገር ያስተምረውኛል። እንዲሁም ገጠር ነው ያደግኩትና ትልቅ ሰው ሲመጣ ዞር ብለን ቦታ ለቀን ሌላ ሰውን የሚጎዳ ነገር ሰርተን ገንዘብ ከምናገኝ ራሳችን ብንጎዳ ይሻላል የሚለው ከቤተሰብ የወሰድኩት ነው ብዬ ነው የማስበው። እንደሚመስለኝ የምትኖረው አዲስ አበባ ነው፣ ስደውልልህ ባቡር ላይ ነኝ ብለህ ነበረ። የዘመናዊ ሕይወት ባህል ምንለው ላይ ተጽዕኖ ይኖረ ይሆን? ዘመናዊ ሕይወት እንዴ እጅግ በጣም ተማሪ ያለን በዘጠናዎቹ ተማሪ ነበር የአሁን ዘመን ልጅ አባቱ ቴሌቪዥን እናቱ ፍሪጅ ነው ይባል ነበረ። ይህ ማለት ምንድን ነው? ወሬ የሚሰማው ከቴሌቪዥን ነው። ድሮ ደግሞ ማታ ማታ እሳት ዳር ቁጭ ብለው ቤተሰቦች ተረት ያወራሉ፣ ውሏቸውን ይነጋገራሉ። አሁን ግን ማታ ማታ ውሎ መነጋገር የለም ሰዎች ይሰበሰቡና ቴሌቪዥን ያሉ ልጆችም የሚማሩት ሀሳብ ከቴሌቪዥን ነው እና የአሁን ዘመን ልጆች አባታቸው ቴሌቪዥን ነው ይባል ነበረ። አሁን ደግሞ ቲክቶክ እና ዩቱብ እየሆነ ነው። ያው መረጃ የሚያገኙት ነውር ናቸው የሚባሉትን ነገር በሙሉ የሚያገኙት ከቲክቶክ ነው። እነሱ ልጆቻችን ላይ ያው ተጽዕኖ ማሳደራቸው አይቀርም እና በደንብ ነው ተጽዕኖ ያለው። ምናልባት በመጨረሻ ምዕራባውያን የነሱ ተጽዕኖ በአፍሪቃ ላይ ከፍተኛ ስለሆነ የአፍሪቃ ባህሎች እየተሸረሸሩ ነው ብለው የሚያምኑ አሉና ይህንን ሀሳብ ትጋራለህ? የነሱ ተጽዕኖ ሳይሆን እኛ እኛ ራሳችን የምንሳበት መንገድ ይመስለኛል። ከነሱ ተጽዕኖ የበለጠ የእኛ ለዛ ነገር ፍላጎት ያለን ይመስለኛል። የአረብ ሀገራትን ላይም ጫና ማድረጋቸው አይቀርም ግን እነሱ ባህላቸውን አልተውም እና እኛ አፍሪካውያን ከተጽዕኖ የበለጠ ፍላጎት አለን የእነሱን ባህል ለመውሰድ የራሳችን ተነሳሽነት ይበልጣል ብዬ ነው የማስበው። እንግዲህ ባህልን በተመለከተ ጥቂት ኢትዮጵያውያንና ዩጋንዳውያን ወጣቶች ያካፈሉን አስተያየት ነበር። ልደት አበበ ነኝ። ጤና ይስጥልኝ።